ልብስን ዲዛይን ማድረግና መስፋት ከልጅነቷ የምትተከብረው የትርፍ ጊዜ ስራዋ ነበር። በስነ አእምሮ ጥናት ወይም ሳይኮሎጂ ከፍተኛ ትምህርቷን እስከ ማጠናቀቅም ደርሳለች። ፍላጎቷና ፍቅሯ ወደ ልብስ ዲዛይን በማድላቱም የልብስ ስፌትና ቅድ ትምህርቶች በመታገዝ የኢትዮጵያን የባህል ልብሶች በአዲስ አይነት ፈጠራ በማቅረብ በበርካታ የባህል ልብስ አድናቂ ዘንድ ተመራጭ ሆናለች። የፍቅር ዲዛይን መስራችና ባለቤት ፍቅርታ አዲስ ዲዛይን ፋሽኔ ስለነበረ ነበረ ፍላጎት ዝንባሌ ስለነበረ እሱን እንዲሰራ ዋለሁ እንጂ እንደ ፕሮፌሽን አስቤ አልነበረም። ትምህርት ቤት እየሄድኩኝ የቅድና ስሴት ዲዛይን ክላሶች ሲመጡ ሁሉንም ማር ነበረ። ሀገር ፋሽን ዲዛይን ቅርብ ጊዜ ላይ ነው እንደዚ አይነት በዲግሪ ደረጃ የሚሰጠው እንጂ አልነበረም፣ እና ያንን እየተማርኩ ቆይቼ እውቀቶቹ ስለነበሩኝ እየሰራሁም ነበር። ክላይንቶችም ነበሩኝ። የተለያዩ ሾዎችንም ለፈንድሬዚንግ በተለይም የ ሮተራክት አለኝታ ከሚባል ክለብ ላይ ለፈንድሬዚንግ እንደዚህ አይነት ፋሽን ሾዎች መዘሬቶችን እናዘጋጅ ነበር እና ሁለት ሺ ዘጠኝ ላይ ግን የመጀመሪያ ልጄን ከወለድኩ በኋላ ወደ ስራው ሞር ለዚዎቼ ጋርም ጊዜ መስጠት ስለፈለግኩ ቅጥሩን ስራ ቁሜ ወደ ዲዛይን የራሴን ቢሮ ካፋትኝ ያኔ ነው እንግዲህ ወደዚህ የተለወጥኩት። ስንት ልጆች ነው ያለሽ? ሶስት ልጆች። እናትነት እዚህ ጋር አለ፣ ሙሉ ኃላፊነት ነው። እዚህ ጋር ደግሞ ሌላ የራስሽ የሆነ የፈጠራ ችሎታሽን የሚጠይቅ ሌላ ስራ አለ። እንዴት አድርገሽ ነው ሁለቱን የምታካሄጀው? እናትነት ማለት በጣም ትልቅ ስራ ነው። በጣም የተቀደሰ ስራ ነው። ላይክ ጀኔሬሽን ነው የምታሳድጊው። ከዛ ደግሞ እዚህ ጋር ደግሞ እንደ ካምፓኒ ኦውነር ሆነሽ ዲዛይን እያደረግሽ የሰዎችን ኦርደር እየተቀበልሽ መስራት ራሱ ደግሞ ሌላ ትልቅ ኃላፊነት ነው እና በጊዜ መጠን በጣም ብዙ ጊዜ ይሻማል። እና እኔ የተማርኩት ነገር አንድ ምንድን ነው ጊዜሽን ማኔጅ ማድረግ ህይወትሽን ማስተካከል እንደሆነ ተረድቻለሁ። እና የራስሽን ስራ ስትሰሪ ደስ የሚለው እኔ ሁልጊዜ የጊዜዬን ፕላን የማደርገው በልጆቼ ጊዜ ነው እና ከትግሴት እስከሚመጡ ድረስ እሰራለሁ። ትምህርት ቤት ይዤ እገባለሁ። ከዛ በኋላ ደግሞ እንደዚያ እያደረኩኝ በልጆቼ ጋ ነው ፕሮግራምን ማስተካክለት። ሌላው ትልቁ ነገር ደግሞ ምንድን ነው፣ ሊረዳኝ የሚያግዘኝ ባለቤት አለኝ። እሱ በጣም ትልቅ አስተዋጽኦ አለው። ሌላ ደግሞ ዘመዶቼ በጣም ይረዳኛል። ከሸማኔዎቹ ጋር ያለሽ ግንኙነት ምን ይመስላል? እስቲ ስለሱ ደግሞ ንገሪኝ። ብዙ ጊዜ ሽመና ከሚሰሩት ሸማኔዎች ጋር እንዴት ነው ድን የምናደርገው? በቡድን ተደራጅተው አንድ ላይ የሚሰሩ ሸማኔዎች አሉ። ቀጥታ ነው ከነሱ ጋር ምንገዛ። ግንኙነታችንን ጤናማ የሆነ ክብር ያለው ግንኙነት እንዲሆን አስብ ነበር እና ያኔ ሲጀመረ ከስድስት ከሰባት ዓመት በፊት የሚሰራቸው ሸማኔዎች እስካሁን አንድ ላይ እንሰራለን እና እዚህ አዲስ አበባ የመጡት ልቻ ሳይሆን ቻይልድ ሌበር በህፃናት ጉብልበት ሲዘሳ ወደዚህ የሚመጡ ከሆነ እዛ ተመለሰን ከነሱ ጋር ብንሰራ ቤተሰቦች ልጆቻቸውን በቤተር መያዝ ይችላሉ በሚል ወደ በእድገት ቴክስታል ቫሊ ቼን የሚባል አንድ ፕሮጀክት ነበርና በሱ እዛም ሄደን እዛም እየሰራ ነበር። አሁን ደግሞ አጫዋሳ የተለያዩ የተደራጁ ሸማኞች ጋር ሰራለና ብዙ ጊዜ እኔ አውትሶርስ ነው የማደርገው። የህፃናት ጉልበት ብዝበዛ በሽመና ስራ ላይ በተለይ ብዙ ህጻናት በዚህ በሽመና ላይ ተሰማርተዋል። ከሰራተኛና ማህበራዊ ጉዳይ ጋር አንድ ላይ በመሆን የልብስ ፋሽን ሾው አሳይተሽ ነበረ። በጣም ልክ ነው። እዛ ላይ ምን ያህል ነው ተሳትፎሽ? በጣም ደስ የሚል እኔ፣ ስንጀምር እኔ ያው ከሳይኮሎጂ ከዛም ቦታ ስለመጣው እንደዚህ በህገወጥ ዝውውር የመጡ ልጆች፣ እንደዚህ በጉልበት ብዝበዛ ላይ የነበሩት ልጆችን ስለማቅ ወደ ኢንዱስትሪ ሲሄድ ልኝ መግዛት አልቻልኩ። ተጠያቂነት መኖር አለበት ና ይህንን እያወቅ እንዴት ምግብ የሚገዛው ብዬ ነበረ። ከዛ በኋላ ድሮ ከምንሰራባቸው ኤንጂዎች ነ ፒም፣ ኤንሲዲፒ፣ ሰራተኛ ና ማህበራዊ ጉዳይ ሚኒስቴር ከእነሱ ጋር አንድ ሾ ተዘጋጅቶ ነበር። ከዛ በኋላ ደግሞ ብዙ ሰው አያውቅም ነበር እና በጣም ኢንትረስትድ ነበሩ ሰዎች እንዲ እንደዚህ ያለ ወይና ማስተማርም ነበረ አሁን ከዛ ጊዜ ጀምሮ አሁን ሁለት ሺህ አስር ላይ ነበር ያንን ያደረግነው እና አሁን በፋሽን ዲዛይነር መሳፈ ሲይሽ እኔም እዚያ በቦርድ ውስጥ አገለግላለሁ እና ከስነሱ ጋር በመሆን ብቻ ሳይሆን ሌሎችም በእኔ ተጠያቂነት ያላቸው ለኢንዱስትሪ ጥሩ እንዲደርስ የሚፈልጉ ዲዛይነሮች ተሰብስበን ሰራተኛና ማህበራዊ ቢሮ ጋር የስምምነት አድርገን እኛ ሁላችንም ሴፍ ትሬድ የሚባል ሰርቲፊኬሽን መስራት ድረስ ያስተናበር አይ ቲንክ በሂደቱ አንዱ ትልቅ አቺቭ አርገናል፣ ትልቅ ነገር አግኝተናል ብዬ የማስበው ምንድን ነው፣ ሁሉም ሰው ተጠያቂ ከሆነ ሁሉም ሰው መጠየቅ ተጀመረ። እና የህጻናት ጉልበት ብዝበዛ ትክክል አይደለም፣ ለትክክለኛ ሰው በደንብ የሚሰራውን ሰው ከፍለን ልጆች ወደ ትምህርት ቤት መማር አለባቸው ብሎ የሚቆም ዲዛይነር ከተሰበሰበ እኛ ከሆነ ያንን ጨርቆችም ሆነ ጥለቶች የምንገዛው ኢንዱስትሪውን በተሻለ መንገድ በአሶሲሽን መድረስ ይቻላል ብለን እናስባል እና ይሄንን ደግሞ ከመንግስት አካላት ጋር ከተለያዩ ኤንጂዎች ጋር ሚዳ ከሚባል በጣም ከቻይልድ ሌበር ጋርና እንዲሁም ከሽመና ጋር የሚሰሩ ኤንጂዎች ጋር ሆነን አንድ ላይ በጣም ትልቅ ስራ እየተሰራ ነው። እና ከዛ ጊዜ ጀምሮ ብዙ ኢቮልቭ አድርገው እዚህ ድረስ በመምጣቱ አንዱም በጣም ደስ ይለኛል። የፋሽን ዲዛይነር ባለሙያዎች ማህበርም በጣም ትልቅ ቦታ ሚደርስ እና ትልቅ ራዕይ ያለው እንደሆነ አሁንም እያደረቀ ነው። እሺ፣ ከዚሁ ሳንወጣ የምትሰሪያቸውን ስራዎች፣ የምትጠቀሚባቸው የጨርቅ አይነቶች እና አንድ ልብስ ዲዛይን አድርጎ ለመጨረስ ምን ያህል ጊዜ እንደሚፈጅብሽ። ዲዛይን ለማድረግ በጣም ትንሽ ጊዜ ነው የሚፈጅብኝ። የሆነ ልዩ ስሜት የፈጠረብኝ ነገር ሊሆን ይችላል ከባህል ሊሆን ይችላል ከተፈጥሮ የሆነ ነገር አይና እንዴት የምንበሚመሳ አላቀውም ብዙ ጊዜ በቀልብ ቀልብ የሰራሁት ነገር ነው። በኋላ ተሳስቦ እንደ ኮሌክሽን የሚወጣው እና ብዙ ጊዜ ዲዛይን ሳደርግ እና ልክ ቦታ ላይ ተስተካክሎ ከመጣ ብዙም ሰዓት አይፈጅብኝም። ያንን ስራ ግን ሰርቶ ለማውጣት ከዛ ደግሞ አንድ ዲዛይን ሰርቶ ማውጣት ብዙ ጊዜ እስከ ሶስት ሰዓት ሊፈጅ ይችላል። ያችን አይዲያም ነገር ግን ያንን ልብስ ተስተካክሎ ለሰው ስሜት ትክክል ነው ወይ ይመቻል ወይ ጨርቁ ተስተካክሎ ታይቶ ለብሰ ነው አስተካክለ ቤት ብዙ ጊዜ ጊዜ ይፈጃል። ብዙ ጊዜ እንዴት ነው የምናደርገው? ለስድስት ወር በፊት የምናሳየውን ቀድመን እናዋለን። ስለዚህ ብዙ ጊዜ አንድ አዲስ ኮሌክሽን ስንሰራ ከሶስት እስከ ስድስት ወር ሊፈጅብን ይችላል። መጨረሻ ላይ በፋሽን ሾ እናሳያዋለን። ተጠቃሚዎች ሶስት ምን አይነት ሰዎች ናቸው? በአብዛኛው ብዙ ጊዜ እኔ የምሰራቸውን ዲዛይኖች የሚጠቀሙት የኢትዮጵያን ባህል ሊያንጸባርቅ የሚችል ግን ኮንቴምፖራሪ አሁን እዚህ ጊዜ ሊለበስ የሚችል ነገር የሚፈልጉ ናቸው ከአስራ ስድስት እስከ ሃያ አራት አምስት ያሉ ልጆች ብዙ ጊዜ የዩኒቨርሲቲም ሆነ የሃይስኩል ግራጁዌሽናቸው ላይ የሚደርሱ ልጆች አሉ። እንዲሁም ለሰርግ፣ ለኦኬዥን ደግሞ የሚሆኑ ከአርባ አምስት ያሉ ሰዎች አሉ። እሺ ፍቅርተ፣ በዚህ ሙያ ለወደፊት ምን ለመስራት ታስብያለሽ? እስካሁን ድረስ ብዙም ያው ለእኔ ዲዛይን ማለት የራሴን ያለውን ነገር የምገልጽበት መንገድ ነው እና ምንድን ነው የምፈልገው፣ ምንድን ነው መናገር የምፈልገው፣ እንዴት ነው መስራት የምፈልገው፣ እንዴት ነው ከኢንዱስትሪ ጋር መገናኘት የሚፈልገው በምን መንገድ፣ ለምርት ምን ነገር ልስራ የሚለውን ራሴ ምን የነበረ ጊዜ ነበረ። አሁን ግን ይህንን ነገር አውቀን ማን ሆን እንደምንፈልግ በምን አይነት መንገድ መቅረብ እንደምንፈልግ አውቀናል፣ እና ከዚህ በኋላ ወርልድ ዋይድ የታወቀ ኢንተርናሽናል የሆነ ሆኖ የኢትዮጵያን የሚያምር ባህል እንዲሁም ልዩ የሆኑ ፕሮዳክሽን ሲሰራችን በማሳየት ወርልድ ክላስ የሆነ ዲዛይን ለአገር ውስጥ ለኢንተርናሽናል ማቅረብ ነው። ከኛ ጋር የሚሰሩት ሰዎች በሁሉም መንገድ ላይ ሰክሰስፉል ሆነው ቤተሰቦቻቸው ጥሩ ሆነው ልክ እኛ እንደምንፈልገው በዛው መንገድ እንዲያድጉ የሚረዳ ሲስተም ፈልጎ እያንዳንዱ ፕሮዳክሽናችን ያንን ነገር እንዲያደርጉ አገ ማገዝ የሚችል ሲስተም ያን ማገዝ የሚችል ሞደል እንዲሆን ኢትዮጵያን ማስጠራት እንፈልጋለን እና የፍቅር ለወደፊት ኢንተርናሽናል ኖን ብራንድ Oh nein,